በኦሮሚያ ክልል በርካታ ከተሞች የንግዱ ሱቆች ተዘግተው መዋላቸው ታወቀ። በአንዳንድ ከተሞች የሱቅ ባለቤቶች በግድ እንዲከፍቱ ተደርገዋል። ስለዚህ የስራ ማቆም አድማ መንስኤዎቹ ከአቅም በላይ ተጥሏል የተባለውን ግብር ጨምሮ የተለያዩ ፖለቲካዊና ማህበራዊ የሕዝብ ጥያቄዎች እንደሆኑም የአሜሪካ ድምፅ ያነጋገራቸው ሰዎች ገልጠዋል። መለስካቸው አመሃ ዝርዝሩን ይዟል። ቪኦኤ ከተለያዩ ምንጮች መረዳት እንደቻለው በአዲስ አበባ ከተማ አቅራቢያ ከሚገኙ የኦሮሚያ ከተሞች አንስቶ በደቡብ በሰሜንና በምዕራብ ኦሮሚያ በሚገኙ ከተሞች የንግድ ሱቆች ዛሬ ተዘግተው ውለዋል። አንዳንድ ስማቸው እንዳይገለጽ ያስጠነቀቁ የአይንማኞች እንደሚሉት ከሆነ የቡራዩ ከተማ ከማርያም ቤተ ክርስቲያን ድሬ እስከሚባለው ስፍራ ያሉት ሱቆች ተዘግተዋል። ምክንያቱን በትክክል ባያውቁትም የታክሲ አገልግሎትም ከአስኮ ወዲያ ማለትም ወደ ቡራዩ እንደሌለ ይናገራሉ። የኦሮሞ ፌዴራላዊ ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ በበኩላቸው የደረሳቸውን መረጃ መሠረት በማድረግ የንግድ ሱቆች ተዘግተው የዋሉባቸውን ከተሞች ዘርዝረውልኛል። በየቦታው የሱቅ የመዘጋቱ ጉዳይ ይደርሰንበታል። አሁን ለምሳሌ ቡራዮ ላይ፣ ነቀምቴ ላይ ሱቅ እንደተዘጋ፣ የሻሽማኔ ላይ ችግር እንዳለ፣ ደምቢ ዶሎ ላይ እንዳለ፣ ግንቢ ላይ፣ ዲዳሚ ላይ፣ ስንጫዋ ላይ እንዳለ፣ ሆሮ ጉድሮ፣ አሁን ሻምቡ ከተማ በከፊል መዘጋቱ እና እነዚህን እነዚህን ሁሉ አነጋግረናል ገደብ አሳሳ ላይ ችግር እንዳለ ምክንያቱ ይታወቃል ለመሆኑ እንደ በየቦታው ተዘጉ የሚባሉት አንደኛው የታሰሩ የፖለቲካ መሪዎች ይፈቱልን ነው የኦፌኮ ሁለተኛው የህዝብ ሀኪምን ያላገናዘበ የዚህ የጅብር ክፍያ ሶስተኛው የድንበር ግጭት አሁን በኦሮሚያ በየተለያዩ አካባቢዎች የሚደረገው ይሄ ግጭት ሌላው የዲሞክራሲ ምህዳር መጥበብ የሻሸመኔ ከተማ ዛሬ የንግድ እንቅስቃሴያቸው በእጅጉ ተቀዛግዞባቸው ከነበሩት የኦሮሚያ ክልል ከተሞች አንዷ እንደነበረች ታውቋል። ከከተማ ነዋሪዎች አንዱን በስልክ አናግሬያቸዋለሁ። ስማቸውን እንድጠቅስ ግን አልፈቀዱልኝም። ወደ አቦቱ አካባቢ ትንሽ ሱቆች ክፍት አሉ። የተከፈተ አለ። ከዛ ውጭ ግን ዜሮ አንድ። በሙሉ ከተማው ከተማ ሱች ነው የዋለው ዛሬ በምን ምክንያት ነው ነው የሚባለው? ምክንያቱም የኦሮሞ መሬት እየተሸጠ ነው። ንግዱ ከልክ በላይ ፣ ግብሩ ከልክ በላይ ተነስተዋል። ህዝብ እየተጨቆነ ነው። ስራ የለም። ህዝብ ስራ አጥነትም ህዝብ ጥያቄም አልተመለሰም። ዝም ብለው በጠመንጃ አፈሙዝ አንገዛም ነው እና ይሄ ነው። አንዳንድ የምንቀሳቀሱ መኪናዎችም የተመቱ አሉ። ከቤት የተያዙ ሰዎች አሉ። ለምሳሌ አንድ ልጅ ሻሸመኔ ጫፈ ረባቴ አካባቢ ነው። አብሌ ኮሮ አሪ የሚባል ልጅ አለ። ዛሬ ጠዋት በቤቱ ነው ሄዶ ሰራዊት ድርግንዴ ቀጥቶ የተውት የወረወሩት። ለምንድን ነው እንደዚህ ያደረጉት? ምን አድርጎ ነው ሰራዊቱ ያስራል? ሰውን ዝም ብሎ አንድ ሁለት ሰው ሆኖ ማየት አይቻልም። በየቤቱ መቀመጥ አይቻልም። ወታቸው ሰሩም ወይ እየተባለ ይገረፋል። ሰው ዝግ ነው በቃ ሻሸመኔ ነው። ከአምቦ ከተማ ያነጋገርኳቸውም ሰው ስማቸው እንዳይጠቀስ አሳስበው የታዘቡትን አካፍለውኛል። የንግድ ቤቶች እንዳያሉ ዝግ ናቸው፣ ሌሎቹም ዝግ ናቸው። ትራንስፖርትም ዝግ ነው፣ ትራንስፖርትም የለም። ሁሉም ጭር ብለዋል ማለት ነው። ምንም ነገር የለም እንቅስቃሴ። በኃይል እንዲከፍቱ የተደረጉ ሰዎች አሉ ይባላል። ይህ እውነት ነው? ለምንድን ነው ግን ይሄ የሚደረገው? ህዝቡ ለምን ነው የሚያደርገው ብለው ነው የሚያስቡት? ወይንም የሚሰማው ምንድን ነው ከህዝቡ ዘንድ? ከህዝቡ የሚሰማው ሶስት ነገር ነው። አንደኛው የታሰሩት እነ ዶክተር መረራ ጉዲና፣ በቀለ ገርባና የኦፌኮ አመራሮች ከእስር ቤት እንዲፈቱ ነው። ሁለተኛው ያለአግባብ የተጣለ ግብር እንዲነሳ ነው። ሶስተኛው በኦሮሚያ ሶማሊያ አካባቢ በሶማሌዊ ልዩ ፖሊስ እየተደረገ ያለው ክብ ጨፋዳ የግድያ የመሬት ወረራ መንግስት በአስቸኳይ ወሰኑንም እና ድንበሩ እንዲያስከብር እና የሞቱት ና የተፈናቀሉትንም ህጋዊ ስርዓት እንዲያስብል እና ተጠያቂነት እንዲያመጡ የሚል ነው። እነዚህ ሶስቱ ናቸው መሰረታዊ ነገሮች። እና መጨረሻውም ደግሞ የዚህ መንግስት አገዛዝ ይብቃል። የነቀምቴ ከተማ ውሎም ከእነዚህ ከተሞች የተመሳሰለ እንደሆነ አንድ የከተማዋ ነዋሪ ለቪኦኤ ተናግረዋል። ነቀምቴ ዛሬ እንደሚታወቀው እንደሚታወቁ ገበያ እና ተሸቷል፣ ሱቅ የለም፣ በጃጅ መኪና ታክሲ የለም። ለምንድን ነው? አንደኛ ችግሩ የእኛ ፖለቲካ መሪዎች ለቀቁ፣ ሁለተኛ ደግሞ ግብር ከፋብኝ በጣም ማሬብኝ ከበላይ የቢሮ እንትን ከኛ አቅም በላይ ሆን እዚ ነው ችግር። ጠቅላላ ነው የተዘገቡ፣ ወይነስ እንደው አንዳንድ የሚከፍቱ አሉ? ባንኮችስ፣ ሌሎች ሌሎች አገልግሎቶችስ እንዴት ናቸው? ያው ባንኮች ሲፒኤ ክፍት ነው፣ አለበለዚያ ብራን ኒውክ ኦሮሚያ ኢንተርናሽናል ያሉ ው አንድ በግድ ያስከፈቱት እንዲ ድ ነው ያሉት ባንኮች። በመንግስት በኩል የተወሰዱ እርምጃዎች አሉ፣ ሌላ ሌላ በግድ ክፈቱ እያሉ እያስቸገሩ ነው። ሆን ባዶ ሱፋችን ማለት ነው የከፈቱ አሉ ተገደው የከፈቱ አንድ ሁለት ሱቆች አሉ ባለበለዚያ የተፈተ ምንም የአሸጉ ዙዎቹን አሸጉ ሆቴሎች ዜ መቼ ነው የጀመረው ይሄ ነገር ዛሬ ዛሬ ጠዋት እና ሰራተኞች ደግሞ በግድ ነው ቢሮ እንድትገቡ ተብሎ ትናንትና በካቢኔ ተወያይተው የመንግስት ሰራተኛ ማለት ሆነው አዎ አዎ የመንግስት ሰራተኛም ስራ አልገባም ነበረ ማለት ነው በግድ ነው ይገባል። በግድ እንዴት ነው? ግዳጅ መሆኑ እንዴት ይታወቃል? ትናንትና በካቢኔትን ተወያይቶ ማለት ነው። ማንኛውም ሰው ከቀረ ይታሰራል፣ ከስራ ይባረራል ተብሎ በቃ በዛ ቦዳ ያለቆቹ ተናገሩ። አለቆቹ ደግሞ ለእኛ ተናገሩ። እኛ በግድ ነው ያለው። እርስ የመንግስት ሰራተኛ ነዎት? አዎ። የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ለቪኦኤ እንደገለጹት መድረክም ሆነ ፓርቲያቸው የኦሮሞ ፌዴራላዊ ኮንግረስ የተለያዩ የሀገሪቱ ፖለቲካዊ ችግሮችና የመልካም አስተዳደር እጦቱ እንዲቀረፍ መንግስት ከሚመለከታቸው የፖለቲካ ፓርቲዎች ጋር ተቀራርቦ እንዲወያይ መንግስትን ደጋግሞ ማሳሰባቸውን አስታውሰው አሁንም ከዚህ መንገድ ሌላ እንደሌለ በአጽንዖት ገልጸዋል። በመንግስት በኩል ግዙፍ የመልካም አስተዳደር ችግሮች እንዳሉ በተደጋጋሚ ተገልጿል። ለዚህ መፍትሄ ተብሎ የቀረበውም የገዢው ፓርቲ በጥልቀት መታደስና መንግስትንም በዚሁ መስመር ማስኬድ ይመስላል። በተቃዋሚ ፓርቲዎችና በህዝቡ በተደጋጋሚ የሚነሳውን የፖለቲካ እስረኞችን በተመለከተ ግን መንግስት የፖለቲካና የህሊና እስረኞች በሀገሪቱ እንደሌሉ ይገልጻል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ